በአማራና በትግራይ ብሔሮች መካከል ያለውን ግንኙነት ለማጠናከር የታለመ የሰላም መድረክ በመቀሌ ዩኒቨርሲቲ ተካሂዷል። በሁለቱ ህዝቦች መካከል ግጭት ለማጫር እየተደረገ ነው የሚባልን እንቅስቃሴ በሰላም ታጋይነትና ተሟጋችነት ለመግታት ሊሰራ ስለሚችልበት ሁኔታ በመድረኩ ላይ ውይይት ተካሂዷል። ሙሉጌታ አጽባሃ ተጨማሪ አለው። ዶክተር ገብረ ኢየሱስ ተክሉ በደቡብ አፍሪካ ዩኒቨርሲቲ በግጭት አፈታት ምርምር ላይ እየሰሩ ያሉ በመቀሌ ዩኒቨርሲቲ የሥነ ጽሁፍ አስተማሪ ናቸው። የትግራይና የአማራ ህዝቦች አብረው የኖሩ በብዙ ነገሮችም የሚመሳሰሉ ናቸው ይላሉ። የአማራና የትግራይ ህዝብ ግንኙነቱ ዘርዝሮ የሚዘለቅ አይደለም። በዚህ በሁለት ሺ ሶስት ሺ ዓመት ወይም ከዛ በፊት ሰዎች ከተለያየ አካባቢ ከአማራ ክልል ከምንለው በአሁኑ ሰዓት ወደ ትግራይ ክልል ወደ ኤርትራም ጭምር ከትግራይ ክልል ከምትለው አካባቢ ወደ አማራ ያለምንም ገደብ ለሺህ ዓመታት ያህል በበጎም በመጥፎም ምክንያት ተጉዘው እዛው ካለው ህዝብ ጋር ተቀላቅለው ወልደው ከብደው ተቀላቅለዋል። ስለዚህ ያላቸው ግንኙነት በተክለሰውነት በመልክ፣ በቆዳ ቀለም፣ በባህል፣ በታሪክ፣ በስነ መንግስትና በስነ ሰብ አመጣጥ ትረካ በሁሉም ደረጃ ምንም አይነት ልዩነት ያላቸው ህዝቦች አይደሉም። አንድ አይነት ህዝቦች ናቸው። ስለዚህ ያለው ልዩነት የቋንቋ ልዩነት ብቻ ነው። ቋንቋውም ራሱ ሁለቱም የሴም ቋንቋ ነው። ስለዚህ እጅግ በጣም የተቆራኘ ቋንቋ ነው። የትግራይና የአማራ ህዝቦች የሚያመሳስሉ ቁም ነገሮች ወደ ጎን እየተገፉ ልዩነቶቻቸውን ይበልጥ ጎልተው እንዲታዩ እየተደረገ ሁኔታዎች ለሁለቱም ህዝቦች ወደማይጠቅም ግጭት እያመሩ ነው ብለዋል ዶክተር ገብረ ኢየሱስ። በጋዜጣም፣ በመጽሐፍትም፣ በመጽሄትም፣ በማህበራዊ ሚዲያም የግጭት ሚዲያ ነው ያለው። ሁሉም ነገር ተነስ፣ ተንቀሳቀስ ለጦርነት አይነት ነገር ነው ያለው። ስድብ ነው። ህዝብ እንደ በጅምላ ይሰደባል፣ ፓርቲዎች ይሰደባሉ፣ ግለሰቦች ይሰደባሉ። በዚህ አካሄድ የትም አይደረስም። ስለዚህ ያ ጠርዝ የለቀቀ ወይም ደግሞ የተለጠጠ የጠብ ጠርዝ ጠቦ የሰላም ድልድይን ማስፋት ወይም ደግሞ ሰዎች የሚግባቡበትን ኮሚኒኬሽን ሚዲያ መፍጠር ነው። ስለዚህ አሁን ያለንበት ነገር የእልህ የዛቻ፣ የፍጥጫ ሁኔታ ጠቅላላ ወደ መተባበር ወደ መግባባት ወደ መረዳዳት። መቻቻል የሚለው አይገልጸንም። ምክንያቱም መቻቻል ማለት ቅሬታ አለ ማለት ነው። ለጊዜው መቻቻል እንዲመጣ እንሰራለን። ከዛ በኋላ ግን መቻቻል ሳይሆን አንድ መሆን በዚህም ደግሞ በመቀሌ ዩኒቨርሲቲ የሁለቱንም ህዝቦች ሰላም ለመንከባከብ የሚያስችል ሰላም መድረክ እንዲፈጠር ቀደም ሲል አቅርቦት በነበረ የመነሻ ሀሳብ መሰረት የተዘጋጀ ውይይት ዛሬ ተካሂዷል። በመድረኩ ላይ የተናገሩት የዩኒቨርሲቲው ፕሬዚደንት ፕሮፌሰር ክንደያ ገብረሕይወት ዩኒቨርሲቲዎች የተለያዩ ብሔር ተወላጆች የሚገኙባቸው በመሆናቸው እርስ በርስ የሚተዋውቅበትና አንድነትን የሚያጠናክሩበት ነው ብለዋል። አለመግባባትን ወደ ብሔርና ጎሳ ግጭትነት ሊያሸጋግር የሚችል ሁኔታ እየተስተዋለ መሆኑን የጠቆምት ፕሮፌሰር ክንደያ እንዲህ እንደ ዛሬው አይነት መድረኮች ሰላም እንዲሰፍን ለማድረግ ያላቸውን ድርሻ ጠቁመዋል። በሀገራችን ነባራዊ ሁኔታ በተለይ ደግሞ በአማራና በትግራይ ያሉ ህዝቦች በሚመለከት እንዲህ አይነት ውይይት ስናወራ እንግዲህ በሁለቱም ህዝቦች ያለው የታሪካዊ ትስስር የጋራ ታሪክ፣ ባህል፣ ሃይማኖትና ሌሎች እሴቶች መተሳሰር የሚያመለክት ነው የሚሆነው እንግዲህ ይሄ አንዱ ታሪኩ ነው። አሁን ያለው ነባራው ሁኔታ ደግሞ ስናይ በተለይ በማህበራዊ ሚዲያ ታግዞ እሴቶቻችን አደጋ ላይ የወደቀበት ሁኔታ ነው ያለው። በዚህ በመነሳትም ጥፋቶች የሚፈጽሙበት ዜጎች እርስ በርሳቸው የሚናቆርበት ጊዜ የሆነ ነው። ይሄ እንግዲህ መጨረሻው እንደማያምር ግልጽ ነው የሚሆነው። ስለሆነም አሁን በጀመራችሁ ጥረት ሊሆን ይችላል በሌላ መልኩ መቆም ይኖርበታል። እንዲህ ሊቆም ከሆነ የሁሉም ኃላፊነት በተለይ ደግሞ የምሁራን አስተዋጽኦ በጣም የላቀ በሁለቱም ህዝቦች የኖረ ትስስር ዛሬ እያጋጠሙ ያሉ ፈተናዎችና ፈተናዎቹ ያለ ጉዳት ለመውጣት የሰላም ታጋይነት ተሟጋችነትን በመጠቀም ሊደረጉ የሚችሉ ጥረቶች ላይ ውይይት ተካሂዷል። በውይይቱ የተሳተፉት ዶክተር ጸደይ ወንድሙ እንዲህ ብለዋል። ሁለት ኤትኒክ ግሩፕስ ነው ፓርቲኩላር ተደርጎ የተወሰደው፣ ግን ችግሩ እየታየ ያለው በሁለት ኤትኒክ ግሩፕስ ብቻ አይደለም ሰፊ ነው እና በመንግስት ደረጃም የሆኑ ኢኒሺቲቭስ እየተወሰዱ ነው የሚል ነገር እየሰማው ነው ግን እንደ ምሁራን ደግሞ ዩኒቨርሲቲ ውስጥ ተማሪዎች አሉ፣ እርስ በርስ መምህራንም አሉ። የየራሳቸው ፐርስፔክቲቭ አላቸው፣ ፖለቲካልም ይሁን ሶሻልም ይሁን የየራሳቸው ደግሞ አቋም አላቸው እና መምህራን ራሱ ወደ እርቅ ወደ አንድ ጠረጴዛ ዙሪያ መሄድ መቻል አለባቸው። ከነሱ ይጀምራል እና አሁን ይሄኛው አንድ ፕሮብለም ሶልቭ ለማድረግ ተጨባጭ የሆነ ለውጥ ለማምጣት እርምጃ ነው። ሁሉም ቦታዎች ላይ ደግሞ ተመሳሳይ ኢኒሼቲቭስ መወሰድ አለባቸው ነው። ተመሳሳይ መድረኮች በአማራ ክልል ከሚገኙ ዩኒቨርሲቲዎች ጋር በመተባበር ለማዘጋጀትም መታቀዱ ተገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም